በቤኒሻንጉል ጉምዝና በጋምቤላ ክልሎች ኮቪድ-19 እየበዛ መምጣቱን የጤና ቢሮዎቹ አስታውቀዋል። ቤኒሻንጉል ጉምዝ ውስጥ 378 ሰዎች፣ ጋምቤላ ውስጥ ደግሞ 645 ሰዎች በኮቪድ-19 መያዛቸውን የክልሎቹ የጤና ቢሮዎች ኃላፊዎች ገልጸዋል። ጋምቤላ ውስጥ ሰባት ሰዎች በኮቪድ-19 ምክንያት መሞታቸው ተነግሯል። ናኮር መልካ ተጨማሪውን ይዟል። በቤኔሻንጉል ጉሙዝ ክልል በተደረገው የቤት ለቤት አሰሳ በሁሉም ወረዳዎች በሚባል ሁኔታ የኮቪድ-19 ስርጭት መዛመቱን የክልሉ ጤና ቢሮ ኃላፊ ወይዘሮ ፍሬዮት አበበ ተናግረዋል። በክልሉ 10847 ሰዎች ላይ በተደረገው ምርመራ 378 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል ብለዋል ኃላፊዋ። መቶ ሀያ ሰዎች ተችሏቸው ከኮቪድ ሕክምና ማዕከል የወጡ ሲሆን እስካሁን ህይወቱ ያለፈም ሆነ ጽኑ ህሙማን መከታተያ ክፍል ውስጥ ያለ የለም ሲሉ አክለዋል። በጣም ተጋላጭ የሆኑ ከስራ ባህሪያቸው ከአኗኗራቸው አንፃር አንጻር ይበልጥ ተጋላጭ የሆኑ ህብረተሰብ ክፍሎችን በሁሉም ወረዳ ላይ ነው ናሙና እየወሰድን ስንመረምር የነበረውና እስካሁን ባለ ሁኔታ በአብዛኛው ወረዳዎቻችን ላይ የኮቪድን ኬዞችን አግኝተናል። የተገኙ ኮቪድ ኬዞችንም ምን ያህል ኮንታክት አላቸው የሚለው ክትትል አድርገን ኮንታክቶችን እየተከታተልን ምርመራ እያደረግን ያለንበት ሁኔታ ነው ያለው። በተመሳሳይ ሁኔታ በጋምቤላ ክልልም የኮቪድ አስራ ዘጠኝ ወረርሽኝ ስርጭት እየጨመረ መሆኑን የክልሉ ጤና ቢሮ ኃላፊ አቶ ካንጋት ለዋክ አስታውቋል። በጋምቤላ እስካሁን 645 ሰዎች በኮቪድ-19 ሲያዙ ከነዛ መካከል 178 ተችሏቸዋል። የሰባት ሰዎች ህይወት ደግሞ አልፏል። ይህ መረጃ እስከተጠናቀረበት ጊዜ ድረስ አራት ሰዎች በጽኑ ህሙማን መከታተያ ክፍል ውስጥ የህክምና ድጋፍ እያገኙ መሆናቸውን አቶ ካን ገልጸዋል። በኮቪድ-19 መያዛቸውን እያወቁ ጠፍተው ያልተገኙና ወደ ህክምና ማዕከሉም የተመለሱ አሉ ብለዋል አቶ ካን። አልፎ አልፎ በተለያዩ ምክንያቶች የጠፉ አሉ። በቁጥር ምን ያህል ናቸው? ከጠፉት ውስጥ ወደ አምስት የሚሆኑ የተመለሱ አሉ ማለት ተፈልጎ የተያዙ ሌሎቹ ግን ያው አድራሻ በመቀየር ወደ መገኘት በማቻልበትና ና ስልኮቻቸውን በማጥፋት ያልተገኙ ናቸው። አልሞስ አያዛምቱም በሽታውን እንግዲህ ያዛምታሉ። ትክክል ነው። አስቸጋሪ ሁኔታዎች አሉ። ኢቨን ሰዎች ፖሲቲቭ ሆነው ወደ ማቆያና ህክምና ማዕከል እንዲወሰዱ የሚደረግ ትረት በጣም ብዙ ቻለንጆች አሉ። አብዛኛው እንዲ የሚሉ አሉ። ነገር ግን ያው በህግ አስከባሪ አማካይነት ተገዶ ወደ ማቆያ የሚገቡበት ሁኔታ ይፈጠራል። ከአሁን ግን ጠፍቷል የተባሉትን አንደኛ ሙሉ በሙሉ ከአካባቢ የተሰወሩ ናቸው። አብዛኛው ይህንን ክስተት የተከሰተው ከዛሬ አንድ ሁለት ወር ከተማ አካባቢ ነው። እዛ ወዲህ ግን እንደ አይነት ክስተት የለም። የአሶሳ ከተማ ነዋሪው ወጣት ዩ ቢያያ በህብረተሰቡ ዘንድ አስተውያለው ስላለመዘናጋትም እንዲህ ይገልጻል። እንደ መጀመሪያ ላይ እንዳለው አገር ውስጥ ገባ ተብሎ ሁሉም ሰው ጆሮውን ለዛ ነገር ሰጥቶ እንዳለ አሁንም በሽታው አልጠፋም እየጨመረ ነው ያለ። ስለዚህ ትኩረት ሰጥቶት በሚችለው ተባብረን በአጭሩ ይሄን ነገር ማቀረት ይቻላል ብዬ ነው ማምኖ። በበኩላ የሁለቱ ክልሎች የጤና ቢሮ ኃላፊዎች አሁንም ህብረተሰቡ ውስጥ የመዘናጋት ሁኔታና የተሳሳተ ግንዛቤ ይስተዋላል። ይህ ደግሞ ተጨማሪ ዋጋ ሊያስከፍል ስለሚችል መጠንቀቁ አይከፋም ብለዋል። ሳይሆን ያው አመራሩ ባለሙያው ሁሉ በሁሉ ዘርፍ የሚገለጽ መዘናጋቶች አሉ። ያው እንደምናውቀው እና ቶሎ መጦ ቶሎ የሚወጣ ነው የመሰለው ለሕብረተሰቡ ሲዘገኝ መዘናጋት አለ። ወጣቱ ረጅም ጊዜ በፀሐይ በዝናብ ሆኖ ሲያስታጥም ነበር። አሁን ባለው ሁኔታ ወደኋላ መመለስ አለና በዚህ አጋጣሚ እንዴት አድርገን እናነቃንቀዋለን? የወጣት በጎ ፍቃድ ሰጪውን እንዴት አድርገን ወደፊት ምናመጣው ይሁን። የኬዞችን ሁኔታ ስናይ በእኛ ክልል ውስጥ አብዛኛው ኬዝ የተከሰተው እንደዚህ ወጣትና ከዛ ቀጠል ብሎ ያሉ እድሜዎች ላይ ነው። ብዙ ኬዝ ያለው በእድሜ ደረጃ ስናይ ና ስለዚህ ወጣቱ ራሱን ጠብቆ ልጁ ላይ የሚያለው በጎ ፍቃድ እንዴት ነው መሳተፍ ያለበት የሚል እንዴት ነው የምንመራ የሚል የጋራ ውይይት አድርገን ተግባብተን እንደገና እነሱን አክቲቬት አድርገን አሁን በጀንበር ንባቸው ወረዳዎች ላይ ሰፊ ስራ ነው እየሰሩት ያሉ ወጣቶች ኮሮና ጋምቤላ ኬዞች ከመታየታቸው በፊት የተሳሳቱ ግንዛቤዎች ነበሩ ኢቨን ጋምቤላ ላይ መውቃታማ ስለሆነ ቦታው እዚህ አይደርስም ባሉትን አስተሳሰቦች ነበሩ እነዚህ እንግዲህ ትክክል እንዳልሆኑ ሰፊ የማህበረሰብ ንቅናቄ ስራ ሰብተናል በሽታው ደግሞ የለምና የፖለቲካል ኮንሳምሽን የሚለውን ነገር ምናልባት ኮቪድ በአለም ደረጃ ደረጃ ከተከሰተበት ጊዜ ጀምሮ እስካሁን እንኳን አዋቂዎች፣ ህጻናት ሁሉ ይህን በሽታ እንዳለ ያሳ በተለያየ ሚዲያ እንትኖች ይህንን አለም በጣም በከባድ ሁኔታ እየጎዳ ያለና ኢትዮጵያ ደግሞ በዚህ ኤክሴፕሽናል እንዳልሆነ በሽታው በደንብ በትክክል እንዳለ ሰዎች እንዲሰዱም ነው መጀመሪያ ላይ እንዲህ አይነት ፐርሴፕሽኖች አሉ። በአሁኑ ሰዓት እንደ ዛምቤላ እንዲህ አይነት ነገሮች እየተቀረፉ ነው። በአሁኑ ጊዜም የኮቪድ አስራ ዘጠኝ ስርጭትን ለመቆጣጠር ያስችላል ተብሎ የታመነበት ሀገር አቀፍ ዘመቻ በክልላቸውም እንደሚደረግ ኃላፊዎቹ ገልጸዋል። የኮቪድ መከላከልና መቆጣጠር ስራችን አጠናከር ለመስራት ሀገር አቀፍ ደረጃ የታወጀውን የማህበረሰብ አቀፍ የኮቪድ ምርመራና ንቅናቄ ስራ በእኛም ክልል ከሰኞው ጀምሮ ጀምረን እየሰራን ነው ያለ ነው። ሁሉም ወረዳዎቻችን ላይ በሁለት ሳምንት ውስጥ ወደ አምስት ሺ ሁለት መቶ እኛ ጋር የሚመረመሩ እንግዲህ እኛ እንደ ክልል ከዚህ በላይ አድርገን እስከ አስር ሺ እንመረምራለን የሚል እቅድ ያቀድ ነው። እንግዲህ አንድ መመርመሪያ ማሽን ነው ያለችን። እሷንም ቢሆን ሀያ አራት ሰዓት ቢሆንም ሰርተን ከዚህ በላይ ሳምፕል ኮሌክት ማድረግ አለብን የሚል እቅድ ነው ያለን። አስፈላጊ ቅድመ ዝግጅት ጨርሰናል። አሁን ያለንን የተሰጠንን ታርጌት አምስት ሺ አንድ መቶ ሰላሳ ሁለት ሰዎች ምርመራ ይታቀፋሉ። ስለዚህ ይህንን ምርመራ ደግሞ ስናካሂድ አስፈላጊ ማህበረሰብ ማግኘት ያለበትን ግንዛቤ ጎን ለጎን በደንብ በስፋት ስራ ተጀምሯል። ይህንን ደግሞ የሚቀጥል ነው የሚሆነው። ከምርመራ መዋል ህብረተሰቡ ተገቢውን ጥንቃቄ እያደረገ ራሱንና ቤተሰቡን ብሎም ወገኑን ከኮሮና ቫይረስ እንዲጠብቅ ጥሪ ማቅርበዋል። ኃላፊዎቹ ለአሜሪካ ድምፅ ናኮር መልካ ካምቦ።